The Voice of America. ጠቅላይ ሚኒስትር አብይ አህመድ ለተወካዮች ምክር ቤት ባቀረቡት ማብራሪያ ዙሪያ ባልደረባችን መስፍን አራጌ የተፎካካሪ የፖለቲካ ፓርቲዎች አመራሮችና የምሁራንን አስተያየቶች ይዞ ቀርበዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ለተወካዮች ምክር ቤት ባቀረቡት ዘለግ ያለ ማብራሪያ ኢትዮጵያ ባለፉት ሁለት ዓመታት አጋጥሟታል ያሉትን ፈተናና ፈተናውን ለማለፍ የተሰሩ ስራዎችን ገልጸዋል። በህወሀት ላይ በአጭር ጊዜ የተመዘገበ ባሉት ወታደራዊ ዘመቻና ድል ትንታኔ የሰጡት ጠቅላይ ሚኒስትሩ በሚቀጥሉት ጊዜያት የጦርነቱ ማዕከል ሆና የቆየችውን ትግራይን መልሶ የማቋቋም ስራ ይሰራል ብለዋል። የትግራይ ዴሞክራሲያዊ ፓርቲ ዋና ጸሐፊ ግዴና መድን በዛሬው የጠቅላይ ሚኒስትሩ የፓርላማ ውሎ አስተያየታቸውን ሰጥተውናል። ጠቅላይ ሚኒስትሩ እንደሚታወቀው ከወጣትነታቸው ጀምሮ ከትግራይ ህዝብ ጋር በጣም የቆዩና የትግራይን ህዝብ ችግርን የሚረዱ መሪ መሆናቸው ራሱ ለትግራይ ህዝብ አንድ ለአንድ አውንታማየው ነው። ከዚህም በመነሳት መንግስታቸው ሳንፈልግ ወደ ከገባንበት ጦርነት በኋላ ህዝቡን የማቋቋም፣ የማረጋጋት፣ የማደራጀት እንዲሁም የወደሙት መሰረተ ልማቶችን የመገንባት ሂደት ያነሱበት እንትንም በጣም ለትግራይ ህዝብ ያላቸው ፍቅር የሚያሳይ ነው። በቀጣይ የጁንታው ከወደቀ በኋላ ክቡር ጠቅላይ ሚኒስትሩ የሚመሩት መንግስት የትግራይ ህዝብን አረጋግተው የተፈናቀሉትን መልሰው እንዲሁም ወደ እነሱ እንደሚወስዱት ከመግለጫቸው ተረድቻለሁ። እንደሚያደርጉትም አንጠራጠርም። የፖለቲካ ፓርቲና ህዝብ ይለያያል የሚሉት ዋና ጸሐፊው፣ ህዝብን ሽፋን በማድረግ የሚሰሩ ፖለቲካዊ ሸፍጦችን ድርጅታቸው እንደሚያወግዝ ተናግረዋል። አንደኛ ፓርቲ ህዝብን መሆን አይችልም። ሁለተኛ ከባህሪም ስንነሳ ህወሓት የትግራይ ህዝብ ፍላጎት አሳክቶ አያውቅም። እንደምናውቀው ላለፉት ሰላሳ አመታት የትግራይ ህዝብ አይቶት የማያውቀው ብሔራዊ ውርደት ውስጥ ነው የገባው፣ ለልመና፣ ለችግር ለከፍተኛ ጭቆና እዚህም እያለ ህወሀት መሪ እያለ ህዝቡን ይጨቁን ነበር። ኢትዮጵያ የትግራይ ህዝብ ደግሞ ላለፉት ሰላሳ አመታት ከፍተኛ ጭቆና ውስጥ ነበረ። ስለዚህ ትግራይ ህዝብና የትግራይ ህዝብ ህወሀት ነው የሚለው ነገር እነዚህ የጁንታ መሪዎች ስልጣናቸውን ለማራዘም የፈጠሩት ትርክት እንጂ ምንም አይነት ምድር ላይ ምንም አይነት እውነታ የሌለው ነገር ነው። የኢዜማ ሊቀመንበር የሸዋሳ ሰፋ በበኩላቸው አለም አቀፉ ማህበረሰብ ከተዛባ ምልከታ እንዲወጣ ጠቅላይ ሚኒስትሩ የሰጡትን ማብራሪያ ደግፈዋል። በእኛ እምነት ህግ የማስከበር እርምጃ ነው። ይሄ ደግሞ በምስራቅ መጭኪዛ ላይ በአብዲሌ ላይ እና በቡድኑ ላይ ተደርጓል፣ በደቡብም ተደርጓል። ዘሜኑም ሰፋ ያለ እና መንግስት ሆነው የቆየ ቡድን መሆኑ ካልሆነ በስተቀር ብዙ ከዛ የተለየ ነገር የለውም እና ህግ በማስከበር እርምጃ ላይ በየትም አገር ሌላ ሀገር ገብቶ ያቅም መግባትም የለበትም ሲገባም አተራማምሶ ነው የሚወጣው የገቡባቸው ሀገሮች ምን እንዲሆኑ እናውቃለን ኢትዮጵያ ደግሞ ለየት የሚያደርገው በአለም ውስጥ አሉ ከሚባሉ ጥቂት ነጻ ሀገራት አንዷ ናት ኢትዮጵያ ስለዚህ በምንም ታምር ለውጭ ወራሪም ሆነ ለውስጥ ቦርቧሪ ትል የምትሰጥ ሀገር አይደለችም ረጅም የመንግስትነት ታሪክ አላት ማለት በውስጧም ምንም አይነት መንግስት ይሆን ንጉሳዊም ይሁን ዲክታተርም ይሁን ምንም አይነት መንግስት ይሆን ግን የውስጥ አንድነቱን አንድነቱንና ከውጭ ወራሪ ደግሞ ነጻነት ስጠብቁ የኖረ አገር ህዝብ አለን ማለት ነው። ስለዚህ በዚህ ሁኔታ ህግ በማስከበር ሁኔታ ሌላ ሀገር እጁን ለመስደድ የሚደረገው ሙከራ በእውነት በተለይ ኢትዮጵያ ውስጥ በኢትዮጵያ ላይ ፍጹም እንግል አይደለም። እንዳሉትም ጠቅላይ ሚኒስትሩ ኢትዮጵያ የተባበሩት መንግስታትም፣ የአፍሪካ ህብረትም መስራች ሀገር ናት እና የብዙ ሀገሮች ግን በተለይ ማስታወቂ ያደረገች ሀገር እንደመሆኗ መጠን እንደዚህ አይነት ጣልቃ ገብነት ሙከራ ወሬውም አይገባም ነበር። ቀደምት የስልጣኔ አሻራዋን ያተመቻ ሀገር በዲፕሎማሲው መስክ የሚገባትን ያህል አልተጓዘችም የሚ አቶ ይሸዋስ መንግስት በዚህ መስክ የቤት ስራ እንደሚጠብቀው አብራርተዋል። በዚህ ሰሞን ውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትሩ ሲሙ በአጠቃላይ በጣም ጥሩ ስራ ሰርተዋል። ይህንንም አደጋ ለመቀልበስ መስድሯል የሚል ምልክት አለ። በአጠቃላይ ግን ያው ሁል ጊዜ እኮ በሀገር ውስጥ ችግር ስትጠማ፣ በማይረቡ ጉዳዮች ስታሰር፣ በግብርናውም፣ በውጭ ጉዳዩም፣ በኢኮኖሚውም፣ በትምህርቱም አጠቃላይ ያለው መስኩ ሁሉ አፈር ነው የሚበላው። እዛ ላይ መጎዳታችን ግልጽ ነው። ምክንያቱም በርስ በርስ ሽኩቻ ውስጥ ያለ ሀገር እንደሚጠፋ ተቋማቱም እንደሚደግሞ ታወቀ ነው እና ተዳክመናል። በእውነት ኢትዮጵያ በዓለም መድረክ ላይ ያላል ቦታ ይህ አልነበረም። ከዚህ በላይ ነበር ሊስጠራ የሚገባው። ኢትዮጵያውያን ወደ ዓለም መድረክ መግባት መቻል አለባቸው። በጣም ብዙ ሲኒየር ሰዎች አሉ። ሰዎቻችንን ማሳደግ መቻል አለብን። የሀገር ውስጡን ዲፕሎማሲ በደንብ መሰራት አለበት። በእርግጥ በራሳቸው ፍላጎት እጃቸውን ለማስገባት የሚፈልጉ ሲሉ ማለት አይደለም። በመላ አለ ግን ደግሞ ከመረጃ መዛባት የተነ በተደጋጋሚ የምክር ቤቱ አባላት ጭብጨባ የታጀበው የጠቅላይ ሚኒስትሩ ማብራሪያ መንግስት ላለፉት ሁለት አመታት በተለያዩ አካባቢዎች ችግሮች ሲፈጠሩ አፋጣኝ ምላሽ ያልሰጠበትን ውስጣዊ ችግርም አብራርተዋል። የፍልስፍና ምሁሩ ዶክተር ዳኛቸው አሰፋ የጸጥታ መዋቅሩና የቢሮክራሲው አደረጃጀት ከጠቅላይ ሚኒስትሩ ቁጥጥር ውጭ በነበረበት ሁኔታ ኢትዮጵያ የተጋረጠባትን ፈተና በአፋጣኝ መፍትሄ እንዳትሰጥ አድርጓታል የሚለውን ምክንያት ይስማሙበታል። ዛሬ ለሰጡት ምክንያት አዲስ አይደለም። የኢትዮጵያን ፖለቲ ሲንሳ በጥሞና ከሚከታተሉት ዜጋዎች መካከል በሚገባ አስረድተዋል። ሀያ ሰባት አመት ሲገዛ የነበረ ፓርቲ በምርጫ የውስጣዊ ምርጫ ተደርጎ ውጭ ባለ ትግል ሰውዬ ተመረቁት ሰራዊቱ፣ ጸጥታው፣ ቢሮክራሲው፣ ተቋሙ በሙሉ እሳቸው ስር ባልነበረበት ሁኔታ ስ ወስደው ያንን ኃላፊነት የወሰዱት ምናልባት ህዝቡ አሁን ይገባዋል። የተለያዩ አስተሳሰቦችን በማስተናገድ ኢትዮጵያን ወደፊት ማራመድ እንደሚገባም ዶክተሩ አሳስበዋል። ግሩፕ አስተሳሰብ ሄጅመኒክ የሆነ የበላይነትን ያዘ አስተሳሰብ ሌላ አስተሳሰብ ማስተናገድ የማይፈልግ አስተሳሰብ ነው። ያለፈው ጊዜ ችግር የፈጠረው በወታደርና በጸጥታ የታጀበ ድጋፍ ያገኘ አስተሳሰብ ነው። መድረስ አለበት። ማንም ሰው በሀሳቡ መደየቅ ያለበትም አሁንም ቢሆን እና አብይ የሀሳብ ሆነ እውነት እነሱ ጋር ነው የሚል አቋም የለ ማንንም ዜጎች የመፈተሽ የመፈተሽና የመጠየቅ መብት አላቸው። እና ለማንኛችንም ቢሆን የተለያዩ የፖለቲካ አመለካከት ቢሆን ፕላትፎርሙ እንዲሰጠን ይገባል ነው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ።